የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት አራት 2014 ዓ.ም ዝግጅታችን አሁን ጀመረ። ¶¶ America. የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ሳምንታዊ መግለጫቸውን በሀሮማያ ዩኒቨርሲቲ ሰጥተዋል። መንግስት ለሰላም በጎ እርምጃዎችን እየወሰደ ባለበት ሁኔታ በህወሀት በኩል አሁንም ትንኮሳዎች እንዳሉ፣ በተለይ በአፋርና በአማራ አካባቢ አፍራሽ እንቅስቃሴዎች እንደሚታዩ፣ ዓለም አቀፍ ህብረተሰብ ይህን ተቋም ይህን ድርጅት ይህን ከትንኮሳ እንዲቆጠብ እንዲነግሩ አንስቷል። የኢትዮጵያ መንግስት አቋሙ እንዲታወቅለት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ማስረዳታቸውን መንግስቱ ወይም የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ባለስልጣናት ማስረዳታቸውን በተመለከተ ከተናገሩት የተቀነጨበ ነው የሰማችሁት። ሙሉን ዘገባ በአብይ ርዕስ እናስደምጣችኋለን። በሶማሌ ክልል ቦምባስ ከተማ መጋቢት 11ና 12 በክልሉ ጸጥታ ኃይሎች እና በታጠቁ ግለሰቦች በተወሰደ ከመጠን ያለፈ እርምጃ 11 ሰዎች ሲሞቱ ሰላሳ ሶስት ሰዎች ደግሞ የአካል ጉዳት እንደደረሰባቸው ኢሰመኮ አስታውቋል። ዘገባ አለን። የኦሮሞ ፌዴራሊስት ዲሞክራሲ ኦፌኮ መንግስት ወደ ሰላም ድርድር እንዲመጣ ግፊት እያደረገ ነው። ጥያቄው መመለሱ ይመረጣል፣ ይሻላል። የተረጋጋች ኢትዮጵያ፣ ሰላማዊ የሆነች ኢትዮጵያ፣ ሁላችንም በእኩልነት ላይ በተመሰረተ መንገድ የምታስተናግድ ዲሞክራቲክ ኢትዮጵያ እንድትፈጠር የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲናን ነው የሰማችሁት። ዛሬ ፓርቲያቸው የሰጠውን መግለጫ የተመለከተ ዘገባ ይኖረናል። ሌሎች በርከት ያሉ ቅንብሮችም ይዘንላቸዋል። ጤና ይስጥልን፣ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። በምስልና ድምፅ ቅንብር ደግሞ ሲሳይ አሸናፊና ግርማ ደገፋው አብረውን አሉ። አበባየው ገበያው የዌብና ማህበራዊ ድረገጻችን ፕሮዲውሰር ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን ቆዩ፣ አብረናችሁን ቆያለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ከዚያም መከታተል ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች። የሰዓቱን ዜና የማሰማችሁ ቆንጅት ታየ ነኝ። ሩሲያ ዩክሬን ላይ የከፈተችው ወረራ የአቅርቦት ሰንሰለቶቻችንን ማስፋት እንዳለብን አመላክቶናል ሲሉ አንድ ከፍተኛ የዩናይትድ ስቴትስ መንግስት የኤነርጂ ባለስልጣን ተናገሩ። አፍሪካም በዚህ ጥረት ትጠቀማለች ብለዋል። የዩናይትድ ስቴትስ የኤነርጂ የኢኮኖሚ እድገትና የተፈጥሮ አካባቢ ጉዳዮች ምክትል ሚኒስትር ሆዜ ፈርናንዴስ ይህን የተናገሩት በደቡብ አፍሪካ ኬፕታውን ላይ በተካሄደው የአፍሪካ የማዕድን ጉዳይ አመታዊ ጉባኤ ላይ ባሰሙት ንግግር ነው። እስካሁን በአፍሪካ የማዕድን ኢንቨስትመንት ጉባኤ ላይ የተገኙ ከፍተኛው የዩናይትድ ስቴትስ ባለስልጣን ሲሆኑ ዩናይትድ ስቴትስ ከአፍሪካ አጋሮቿ ጋር ሁለታችንንም በሚጠቅም መንገድ በመዋለ ነዋይ ለመሳተፍ ፍላጎት አላት ብለዋል። ሩሲያ ለአውሮፓ የምትልከውን ነዳጅና ጋዝ በጦር መሳሪያነት ለመጠቀም የምታደርገው ሙከራ ዩናይትድ ስቴትስና ሌሎችም ሀገሮች ለሚያስፈልጓቸው ዋና ዋና ምርቶች በአንድ ወይም በሁለት በሶስትም ቢሆን አቅራቢ ላይ መተማመን እንደማይችሉ አጉልቶ አሳይቷል ብለዋል። የፊንላንድ መሪዎች ኔቶን እንድትቀላቀል የሚደግፉ መሆናቸውን አስታወቁ። ፊንላንድ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል እንድትሆን መፍቀዳቸውን የሀገሪቱ ፕሬዚደንት ሳኡሊ ኒኒስቶና ጠቅላይ ሚኒስትሯ ሳና ማሪን ናቸው የገለጹት ይህም ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ፊንላንድ ያደረገችውን አብይ የፖሊሲ ለውጥ ዳር የሚያደርስ ነው ተብሏል። ፕሬዝደንቱና ጠቅላይ ሚኒስትሯ ባወጡት የጋራ መግለጫ የኔቶ አባል መሆናችን የሀገራችንን ጸጥታ ያጠናክራል፣ በእኛ መግባትም የጋራ መከላከያው ይጠነክራል ብለዋል። የፊንላንድ ፓርላማና ህዝቡ ጉዳዩን እንዲያስብበት እንዲሁም ከኔቶና ከስዊድን ጋር ለመነጋገር ጊዜ ከሰጡ በኋላ ውሳኔው ላይ መድረሳቸውን ነው መሪዎቹ የገለጹት። የስዊድን ባለስልጣናትም የጋራ መከላከያውን ለመቀላቀል ማመልከቻ የማስገባቱን ጉዳይ በቅርቡ ይንቀሳቀሱበታል ተብሎ ነው የሚጠበቀው። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ዛሬ በሰጡት ቃል ፊንላንድ የአባልነት ማመልከቻ ካስገባች የሞቀ አቀባበል እናደርግላታለን፣ ሂደቱም በአፋጣኝ ይጠናቀቃል ብለዋል። ሩሲያ የኔቶን መስፋፋት እንደማትቀበል ስታስጠነቅቅ ቆይታለች። ፊንላንድና ስዊድን ከገቡ ከባድ ወታደራዊና ፖለቲካዊ መዘዝ ይከተላል ስትልም አስጠንቅቃለች። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በፊንላንድ እርምጃ መደሰታቸውን ገልጸዋል። ጦርነቱን በሚመለከተው ዜና ትናንት ዩክሬን ሩሲያ ወደ አውሮፓ ሀገሮች መኖሪያ ቤቶችና ኢንዱስትሪዎች የተፈጥሮ ጋዝ የምትልክበትን ቧንቧ የምታስተላልፍበትን ቧንቧ ዘግታለች። የሩሲያ ወታደሮች የተቆጣጠሯትን ሄርሰን ክፍለ ግዛትን ክሬምሊን ወደ ግዛታችን መጠቅለል አለበት ሲሉ ሞስኮ ደቡባዊ ዩክሬን ውስጥ ያስቀመጠቻቸው አንድ ባለስልጣን መናገራቸውም ተሰምቷል። ወደ ምዕራብ አውሮፓ ከሚሄደው የሩሲያ የተፈጥሮ ጋዝ አቅርቦት አንድ ሶስተኛ የሚሆነው የሚያልፈው በዩክሬን በኩል ነው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት ለሕልፈት የተዳረጉት ሰዎች ቁጥር አንድ ሚሊዮን ሞላ። ፕሬዚደንት ባይደንም ሐዘናቸውን ገልጸዋል። በዚህ ወረርሽኝ የሞቱት ሰዎች ቤተሰቦቻቸውንና ማህበረሰባቸውን ሐዘን ላይ ጥለው አልፈዋል። ሀገራችንንም እስከ ዘላለሙ ይህ ወረርሽኝ ቀይሯታል ብለዋል። ፕሬዝደንቱ ባወጡት መግለጫ የዩናይትድ ስቴትስ ምክር ቤት ለኮቪድ-19 ምርመራ ለክትባቶችና ለህክምና የሚውል ገንዘብ መመደቡን እንዲቀጥል ጠይቀው ህዝቡም ወረርሽኙን ነቅቶ መከታተሉን እንዲቀጥል አሳስበዋል። በዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ አሃዝ መሰረት በሀገሪቱ በጠቅላላው የተመዘገበው የኮሮና ቫይረስ ተጋላጮች ቁጥር 82 ሚሊዮን መሆኑ ታውቋል። በቅርብ ሳምንታት በቫይረሱ የሚያዙና ሆስፒታል የሚገቡ ሰዎች ቁጥር እየጨመረ ሲሆን፣ በበሽታው ምክንያት የሚሞቱ ሰዎች ቁጥር ግን በንጽጽር እየቀነሰ ነው። በዚህ ዓመት የካቲት ወር በቀን ከሶስት ሺህ የሚበልጡ ሰዎች ለህልፈት ይዳረጉ እንደነበረ ሲታወስ አሁን ግን በቀን ሶስት መቶ ሰዎች መሆኑን ይህ መረጃ ይጠቁማል። ዘጠኙ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኞች ጽንስ ማስወረድን የሚመለከተው የአስተያየታቸው ሰነድ ሾልኮ ከወጣ ወዲህ ዛሬ ለመጀመሪያ ጊዜ መደበኛ ስብሰባቸውን በዝግ ያካሂዳሉ። ከዳኞቹ በስተቀር ሌላ አንድም ሰው በስብሰባቸው ላይ የማይገኝ ሲሆን የስብሰባውን ቃለ ጉባኤ የሚይዙት ከሁሉም ዳኞች በአገልግሎት ዘመን አዲስ የሆኑት ዳኛ ኤሚ ኮኒ ባረት እንደሚሆኑ ተገልጿል። ትናንት በዩናይትድ ስቴትስ ምክር ቤት ዲሞክራት አባላት የጽንስ ማቋረጥ መብት የህግ አንቀጽ እንዲሰጠው ያደረጉት ጥረት ሳይሳካላቸው ቀርቷል። በዚህ ላይ በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የተባበሩት መንግስታት ድርጅት የመን ጠረፍ ላይ የቆመውን ነዳጅ ጫኝ መርከብ ለማንቀሳቀስ 33 ሚሊዮን ዶላር መዋጮ አሰባሰበ። ከየመን የባህር ጠረፍ ላይ ቆሞ እየዛገ ያለውን ሙሉን ነዳጅ የጫነ መርከብ ለማስነሳት የተባበሩት መንግስታት ድርጅት ይህንን ገንዘብ ቢያሰባስብም ገንዘቡ ከሚያስፈልገው እጅግ በጣም ያነሰ መሆኑ የተገለጸ ነው። መርከቡ እዚያው በቆመበት ከጥቅም ውጪ ከሆነ በተፈጥሮ አካባቢ ላይ መጠነ ሰፊ አደጋ ሊያስከትል እንደሚችል እየተነገረ ነው። የተባበሩት መንግስታት ድርጅት የ144 ሚሊዮን ዶላር መዋጮ ጠይቆ የነበረ ሲሆን ከዚያ ውስጥ 80 ሚሊዮኑ መርከቡ ላይ ያለውን ከአንድ ሚሊዮን በርሜል የሚበልጥ ነዳጅ ወደ ሌላ ማከማቻ ለማዛወር እንዲውል የታሰበ መሆኑ ተጠቁመዋል። በመጨረሻም ሰሜን ኮሪያ ዛሬ ሐሙስ በአጭር ርቀት ተወንጫፊ ሚሳይል መተኮሷን የደቡብ ኮሪያ የጦር ኃይል አስታወቀ። ይህ በዚህ ሳምንት ያደረገችው ሁለተኛ የትንኮሳ አድራጎቷ ሲሆን ደቡብ ኮሪያ አዲሱን ፕሬዝደንቷን ከሁለት ቀናት በፊት ቃለ መሐላ ካስፈጸመች ወዲህ የመጀመሪያ መሆኑ ተገልጿል። ሰሜን ኮሪያ በዚህ ሳምንት ከጥቂት ቀናት በፊት ሚሳይል የተኮሰችው ከባህር ሰርጓጅ መርከብ ላይ ሲሆን የሶል ባለስልጣናትም እንደዚያ መሆኑን ለመጀመሪያ ጊዜ አምነዋል አዲሱ ወጋ አጥባቂው የደቡብ ኮሪያ ፕሬዚደንት ዩንሶክ ዮል ቃለ መሀላቸውን ፈጽመዋል በሰሜን ኮሪያ ላይ ከቀደሙት ከለዘብተኛው ፕሬዚደንት ይበልጥ ጠንከር ያለ አቋም ያላቸው አዲሱ ፕሬዚደንት ጉዳዩን መርህን መሰረት ባደረገ መንገድ ይዛለው ሲሉ ቃል ገብተዋል። በተባበሩት መንግስታት የደቡብ ኮሪያ አምባሳደር ቾሂዩን የሰሞኑን የፒዮንግያንግን የሚሳይል ሙከራ በሚመለከት ትናንት ረቡዕ በተካሄደው የጸጥታ ምክር ቤት ስብሰባ ላይ ፒዮንግያንግ በተሟላ ለማረጋገጥ በሚቻልና በማይቀለበስ መንገድ ኒውክሌር መሳሪያዎቿን እንድታስወግድ ጠይቀዋል። ይህ አባባላቸው ታዲያ ሶል ፒዮንግያንግን ወደሚያናድዳት አነጋገር እየተመለሰች መሆኗን ያመላክታል ተብሏል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቀቀ። ከቀሪዎቹ ዝግጅቶቻችን ጋር መልካም ጊዜ። ታየን፣ ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለእለቱ ወደ ያዝ ነው ቀዳሚ አብይ ርዕስ ዘገባችን እንወሰዳችሁ። በዛሬው ቀዳሚ አብይ ርዕስ ዘገባችን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ሳምንታዊ መግለጫቸውን በሀሮማያ ዩኒቨርሲቲ ዛሬ ሰጥተዋል። እሱ የመግለጫው ይዘት ምን ይመስላል የሚለውን የምንዳስስበት ይሆናል። የኢትዮጵያ መንግስት ከትግራይ ክልል ጋር የገባበትን ጦርነት በሰላም ለመፍታት እያደረግኩት ነው ያለውን ጥረት በህወሓት አመራሮች ተቀባይነት እንዳላገኘና በአንጻሩም ህወሓት አማራና አፋር ክልል ውስጥ ትንኮሳ እየፈጸመ መሆኑን ገልጾ በኢትዮጵያ ለዩናይትድ ስቴትስ አምባሳደር ትሬሲ ጃኮብሰን ማስረዳቱን የሚኒስቴር መስሪያ ቤቱ ቃል አቀባይ በዛሬው መግለጫቸው ተናግረዋል። በዚህ ጉዳይ ላይ እስካሁን ከትግራይ ክልልም ሆነ ከህወሓት የተባለ ነገር የለም። ሆኖም በቅርቡ ከቅርብ ጊዜያት ወዲህ የህወሓት አመራሮችና የትግራይ ክልል አመራሮች በሚሰጧቸው መግለጫዎች ለሰላም ዝግጁ መሆናቸውን፣ የእርዳታ እህልም ወደ ክልሉ እንዲገባ የበአፋር ክልል የያዟቸውን ቦታዎች መልቀቃቸውን አስመልክተው በተደጋጋሚ መግለጫ ሲሰጡ ተደምጠዋል። በሌላ በኩል የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ አስተዳዳሪ ሳማንታ ፓወር በኢትዮጵያ ውስጥ ምግብ ለማቅረብ ችግር እንደሌለና ለተደራሽነቱ ደግሞ የመንግስት ኃይሎች እንቅፋት መሆናቸውን ተናግረዋል። አዲስ ቸኮል አምባሳደር ዲና ሙፍቲ የሰጡትን ጋዜጣዊ መግለጫ ተከታትሏል እነዚህን አሁን በመግቢያው ላይ የዘረዘርኳቸውን ጉዳዮችም አካቶ በተከታዩ ዘገባ ሙሉን ያሰማናል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ሳምንታዊ መግለጫቸውን የሰጡት በሀረማያ ዩኒቨርሲቲ ሲሆን የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን በኢትዮጵያ ከዩናይትድ ስቴትስ ጉዳይ ፈጻሚ ትሬሲ ጄኮብሰን ጋር መመካከራቸውን ተናግረዋል። የኢትዮጵያ መንግስት አቋም ምን እንደሆነ ያስረዱትንም ሲገልጹ የመንግስት የሰላም ጥረት ማንስተው አስረድቷቸዋል። ይሁንና መንግስት ለሰላም በጎ እርምጃዎችን እየወሰደ ባለበት ሁኔታ በህወሓት በኩል አሁንም ትንኮሳዎች እንዳሉ በተለይ በአፋርና በአማራ አካባቢ አፍራሽ እንቅስቃሴዎች እንደሚታዩ ዓለም አቀፍ ህብረተሰብ ይህን ተቋም ይህን ድርጅት ይህን ከትንኮሳ እንዲቆጠብ እንዲነግሩ አንስቷል። የአሜሪካ አምባሳደር አምባሳደር ኤድዋል ስለሰጧቸው መግለጫ አመስግነው መንግስት የሚያደርጋቸውን ጥረቶች ለመደገፍ አስፈላጊውን ስራ እንደሚሰሩ አንስቷል ማለት ነው። በሌላ በኩል በትላንትና እለት ከተለያዩ የትግራይ ክልል ዞኖች ነዋሪዎች ጋር ውይይት እንደተካሄደ የዘገበው የትግራይ ቴሌቪዥን ክልሉን ከከበባ ነጻ ለማውጣት ትግል ለማካሄድ ዝግጁ መሆናቸውን የሚዘግቡ ተከታታይ ሪፖርቶችን አቅርበዋል። በተለያዩ ጊዜያት ከኢትዮጵያ መንግስት ጋር ይፋ ያልሆኑ ውይይቶች እየተካሄዱ እንደነበረ ሲገልጹ የነበሩት የህወሓት አመራሮች አሁን ግን ከውይይቶቹ ይልቅ ህዝቡ ራሱን ነጻ ለማውጣት እንዲዘጋጅ ጥሪ ማቅረባቸውን ትግራይ ቴሌቪዥን ዘግበዋል። በሌላ በኩል የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ወይም ዩኤስኤድ አስተዳዳሪ ሳማንታ ፓወር ኢትዮጵያ ውስጥ ምግብ ለማቅረብ ችግር እንደሌለ እና ለተደራሽነቱ የመንግስት ኃይሎች እንቅፋት መሆናቸውን ዩናይትድ ስቴትስ ምክር ቤት ቀርበው ተናግረዋል። ኢትዮጵያ ውስጥ የምግብ እህል የተሞሉ መጋዘኖች ሞልተዋል። ለረሃብ የተጋለጡና የተመጣጠነ ምግብ እጥረት የገጠማቸውን ሕፃናት ምግብ እንዳያገኙ የሚያደርገው ብቸኛው ጉዳይ ለተደራሽነቱ እንቅፋት የሆኑት የመንግስት ኃይሎች ናቸው። በመሆኑም እኛ ያን እየደገፍን አይመስለኝም። እንደማምነው በመንግስት ላይ ጫና እያደረግን ነው። እናንተም ሳታውቁ እንዳልቀራችሁት በቅርበትም እንደምትከታተሉት ለሰብአዊነት ሲባል የተኩስ አቁም እርምጃው ከተወሰደበት ጊዜ አንስቶ ሁለት መቶ ያህል የጭነት ተሽከርካሪዎች በመግባታቸው የታየው መሻሻል በጣም መጠነኛ የሚሰኝ ነው። ነገር ግን ወደ ትግራይ፣ አማራና አፋር በየሳምንቱ መግባት ያለባቸው አምስት መቶ ያህል የጭነት ተሽከርካሪዎች ናቸው። አንድ ሚሊዮን ተረጂዎችን ነው የምናስበው። ይህንን የምግብ እርዳታ ተጓቶ እየደረሰ ያለበትን አዝጋሚ ሁኔታ የሚቀይር እንቅስቃሴ ካልጀመረ ቸነፈር መሰል አደጋ በሚቀጥለው ወር ይከሰታል ብለን ነው የምናምነው። የኢትዮጵያ ባለሥልጣናትም ጫናው እየተሰማቸው ይመስለኛል። የተኩስ አቁም ተደርጓል፣ ባለን ግንኙነትም የተሻለ አዝማሚያ አለ ማለት ይቻላል። አጽንዖት ለመስጠት ተጨማሪ ምግብ እየደረሰ ነው። በጣም በዝግታ ነገር ግን የባከነውን ጊዜ ለማካካስ በብዛት ነው መግባት ያለበት፣ መጉረፍ ነው ያለበት። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሳምንታዊ መግለጫቸው የኢትዮጵያ መንግስት ከአውሮፓ ኅብረት ጋር ስላካሄዱትና ውጤታማ ነው ስላሉት አመታዊ ፖለቲካዊ ውይይት መድረክም በዝርዝር ማብራሪያ ሰጠዋል። በኢትዮጵያ ውስጥ እየተካሄደ ስላለው ያልተገደበ ሰብአዊ ድጋፍ በተለይ በጦርነት ጎዳውን አካባቢ፣ የኢትዮጵያ መንግስት ለሰላም ባለው ቁርጠኝነት፣ የአስቸኳይ ጊዜ አዋጅ ማንሳቱ፣ እስረኞችን መፍታቱ የሰብአዊ መብት ጥሰት በአግባቡ በሚመለከታቸው ወገኖች እንዲመረመር በመንግስት በኩል የታየውን ፍላጎት አስረድቷቸዋል። በአደጋ ዝግጁነት ኮሚሽን ኮሚሽነሪን በኩል ለዚህ በጦርነት ለተጎዱ አካባቢዎች ሰብአዊ ድጋፍን ለማድረስ እየተደረጉ ስላሉት እንቅስቃሴዎች ለምሳሌ የፍተሻ ጣቢያዎችን መቀነስ፣ የቪዛ ጉዳይ ማፋጠን፣ ድጋፉን ስለማሳለጥ አስረድቷቸዋል። እንደዛም ሆኖ የዓለም አቀፉ ህብረተሰብ እርዳታ እንዲጨምር ምክንያቱም በዛ በኩል ሰፕላይ ያናሳ መሆኑን የተገለጸላቸው። እነዚህን ኢትዮጵያ በኩል የቀረቡትን መግለጫዎች ከሰሙ በኋላ የአውሮፓ ኮሚሽን አምባሳደር ስለ እርዳታ አካሄድ፣ የሰብአዊ መብት ጥሰትን ምርመራ በማድረግ ረገድ በመንግስት በኩል እየተደረጉ ስላሉ ጥረቶች አንስተዋል። ኢትዮጵያ እያደረገችው ላለው ጥረትም ምስጋናቸውን አቅርቧል። የውጭ ጉዳይ ሚኒስትር አመራሮች በተለያየ መልኩ ባካሄዷቸው ውይይቶች በጦርነትና በድርቅ ለተጎዱ ዜጎች ስለሚደረግ እርዳታ አሰጣጥና በትብብር ስለመስራት የኢትዮጵያ መንግስት አቋም ማሳወቃቸውን ቃል አቀባዩ በዛሬው መግለጫቸው በስፋት አብራርተዋል። በጅቡቲም የነዳጅ ማከማቻ ማዕከል ለመገንባት ስምምነት ላይ መደረሱንና አራት ሺ አምስት መቶ የሚሆኑ ኢትዮጵያውያን እስረኞች ከታንዛኒያ ስለማስመጣት ጥረት እየተደረገ መሆኑንም አምባሳደሩ ተናግረዋል። ዩኒቨርሲቲዎች የህዝባዊ ዲፕሎማቲክ ማዕከላት እንዲያቋቁሙ የሚደረጉ ጥረት ቀጥሎ በዛሬው ዕለት የአረማ ዩኒቨርሲቲ ማዕከሉን ያቋቋመ ስድስተኛው ዩኒቨርሲቲ ሲሆን፣ አምባሳደሩ መግለጫቸውን የሰጡት ከዚህ ዩኒቨርሲቲ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ ዝግጅታችንን ነው የሰማችሁት። የዕለቱን አብየረስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባችን ወደ ሶማሌ ክልል ነው የምንወስዳችሁ። በሶማሌ ክልል ቦምባስ ከተማ መጋቢት 11ና 12 በክልሉ የጸጥታ ኃይሎች እና በታጠቁ ግለሰቦች በተወሰደ ከመጠን ያለፈ የኃይል እርምጃ 11 ሰዎች ሲሞቱ በትንሹ 33 ሰዎች ላይ የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ድርጊቱ የተፈጸመው በክልሉ ፋፈን ዞን ጉርሱም ወረዳ ቦምባስ ከተማ በባህላዊ ስነ ስርዓት የጎሳ መሪ ወይም ሱልጣን ለመምረጥ በተሰበሰቡ ሰዎችና በጸጥታ አካላት መካከል በተፈጠረ አለመግባባት መሆኑን በኢሰመኮ የሰብአዊ መብቶች የምርመራና ክትትል ስራ ክፍል ሪጅናል ዳይሬክተር አቶ ኢማም ኢማድ አብዱልፈታህ ለአሜሪካ ድምጽ ገልጸዋል። በወቅቱ የተወሰደው እርምጃ ከመጠን ያለፈ መሆኑን የክልሉ ፖሊስ ኮሚሽንም ማረጋገጣቸውን ተናግረዋል። አቶ ኢማድ ለሟች ቤተሰቦችና ጉዳት ለደረሰባቸው ሰዎች ካሳ ቢከፈልም ወንጀሉን የፈጸሙ አካላት ተጠያቂ መሆን አለባቸው ብሏል። በዚህ ጉዳይ ላይ ከሶማሌ ክልል መንግስት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። መረጃ እንዳገኘን ይዘን እንመለሳለን። ዝርዝሩን ኬኔዲ አባተ እንደሚከተለው ሰፋ አድርጎ ያስደምጠናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በሶማሌ ክልል ፋፈን ዞን ጉርሱም ወረዳ በምትገኝ ቦምባስ የተባለች ከተማ መጋቢት 11ና 12 2014 ዓ ም በባህላዊ ስነ ስርዓት የጎሳ መሪ ወይም ሱልጣን ለመምረጥ በተሰበሰቡ ሰዎች ላይ ግድያና የአካል ጉዳት ስለመፈጸሙ በደረሰው ጥቆማ መነሻነት ከሚያዝያ 7 እስከ 12 በቦታው በመገኘት ምርመራ ማድረጉን አስታውቋል። የኢሰመኮ የሰብአዊ መብቶች የምርመራና ክትትል ስራ ክፍል ሪጅናል ዳይሬክተር አቶ ኢማ መሐመድ አብዱል ፈታ የምርመራውን ውጤት በተመለከተ ለአሜሪካ ድምጽ አስተያየታቸውን ሰጥተዋል። ባደረግነው ምርመራ እኛ የጸጥታ ኃይሎች የተጠቀሙት ኃይል ወር የወሰዱት እርምጃ ከነበረው ሁኔታ አንጻር ተመጣጣኝ ያልሆነ ኃይል ነው የሚል ድምዳሜ ላይ ነው የደረስ ነው። በአጠቃላይ ድርጊቱ የተፈጸመው በሁለት ቀን ነው። በመጀመሪያው ቀን በጸጥታ ኃይሎች በተወሰደ እርምጃ አስር ሰዎች ናቸው ህይወታቸው ያለፈው በሁለተኛው ቀን ደግሞ ሌሎች ከፀጥታ ሀይሉ ውጭ የሆኑ ሰዎች በተኮሱት ጥይት አንድ ሴት ህይወቷ አልፏል አንድ ሌላ ሴት ላይ ደግሞ የአካል ጉዳት ደርሷል በአጠቃላይ በሁለቱ ቀን በተፈጸሙ ጥቃቶች አስራ አንድ ሰዎች ሲሞቱ ሰላሳ ሶስት ሰዎች ላይ ከባድና ቀላል ጉዳት ደርሶባቸዋል በእኛ ምርመራ መሰረት ማለት ነው ኮሚሽኑ ምርመራውን ለማከናወን የአይን ምስክሮችን፣ ተጎጂዎችን፣ የተጎጂ ቤተሰቦችንና የአገር ሽማግሌዎችን በግልና በቡድን ማነጋገሩን የገለጸ ሲሆን ከሆስፒታል ምንጮችም መረጃ ማሰባሰቡን አስታውቋል። የአካል ጉዳት ከደረሰባቸው ሰዎች መካከል በቡሽማን ቀበሌ ሰባት ተጎጂዎችን በቤታቸው እንዲሁም በጅግጅጋ አጠቃላይ ሆስፒታል በመገኘት በመታከም ላይ የነበሩ አምስት ተጎጂዎችን በማነጋገርና ምልከታ በማድረግም መረጃ ማሰባሰቡን ነው ኮሚሽኑ ያመለከተው። አቶ ኢማድ አብዱል ፈታ ለችግሩ መፈጠር መነሻ የሆነውን ምክንያት እንዲያስረዳሉ። እንግዲህ በእኛ ምርመራ መሰረት ስነስርአቱን እናካሄዳለን አታካሄዱን በሚል የነበረው አለመግባባት ነበር። ሁለት ኃይሎችም በዚህ በያዙት አቋም መሰረት የተሰበሰቡ ሰዎችን እንዲበተኑ ለማድረግ ጥረት አድርጓል። በተቃራኒ ደግሞ ተሰብሳቢዎቹ ላለመበተን ያደረጉት ጥረት ነበር። በዚሁ በተፈጠረ አተካሮ ነው ወደ ኃይል እርምጃ የተገባው ማለት ነው። ከተሰብሳቢዎች የተወሰደ የኃይል እርምጃ አለ። እንግዲህ ከመንግስት አካል ያገኘነው መረጃ አለ። ከመንግስት አካል ከጸጥታ ኃይሎች የተጎዳ ሰው ነበር የሚል መረጃ ሰጥቶናል። እኛ ሪፖርቱ ላይ በቀጥታ እንዳመላከት ነው። የአካል ጉዳት ደርሶበታል የተባለውን የፖሊስ አባል ግን ለማግኘት ያደረግ ነው ጥረት አልተሳካም። እንግዲህ ግርግር ስፈጠር በሁለቱም ሳይድ የሚደረጉ ነገሮች አይኖሩም ብለን ሙሉ በሙሉ ኤክስክሉድ ማድረግ አትችልም። ይሁንና የጸጥታ ኃይሎች ሰልፉን ወይም ስብሰባው መበተን አስፈላጊ ሆኖ ቢገኝም እንኳን ያንን ስብሰባ ለመበተን በቂ የሆነ ኃይል ብቻ ነው መጠቀም የነበረባቸው። በዚህ ጉዳይ ላይ ከክልሉ መንግስት አካላት መረጃና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁን እንጂ ኢሰመኮ በምርመራው ወቅት ከክልሉ መንግስት ያገኘው ምላሽ ያለ እንደሆን የጠየቅናቸው የኮሚሽኑ የሰብአዊ መብቶች የምርመራና ክትትል ስራ ክፍል ሪጅናል ዳይሬክተር አቶ ኢማድ አብዱልፈታ ይህን ይላሉ። እንግዲህ እኛ ከክልሉ መንግስት የክልሉን የፕሬዝዳንት ቢሮና የክልሉን የፖሊስ ኮሚሽን አነጋግረናል። ከዚ ውጭ የክልሉ ሌሎች እኛ ለማነጋገር ጥረት ያደረግናቸው መስሪያ ቤቶች ለጊዜው ባለመግኘታቸው ምክንያት የእነሱን ሃሳብ ማካተት አልቻልንም። የክልሉ ፖሊስ ኮሚሽን ሁኔታውን መፈጠሩን አምነው የተወሰደ እርምጃ ተመጣጣኝ እንዳልሆነ ገልጿል ማለት ነው። ከዛ በኋላ የክልሉ መንግስት ምርመራው ከተደረገ በኋላ ጉዳት ለደረሰባቸው ሰዎች ከሳ ከፍሏል። ነገር ግን እኛ አሁንም እየጠየቅን ያለ ነው ለተጉጂዎች ከሳ መከፈሉ የሚበረታታ እርምጃ ቢሆንም በተገቢ ሁኔታ የወንጀል ምርመራ ተደርገው ድርጊቱን የፈጸሙና ይህ ድርጊት እንዲፈጸም ምክንያት የሆኑ የጸጥታና የአስተዳደር አካላት የወንጀል ተጠያቂነት ተደረጋገጥባቸው የሚል ነው ጥሪ እያደረግን ያለ ነው ማለት ነው። ከ11ዱ ሟቾች መካከል አስሩ ወንዶች ሲሆኑ ሕይወታቸው ያለፈው ሁከት በተፈጠረበት በመጀመሪያው ቀን መጋቢት 11 2014 ዓ ም በክልሉ ልዩ ኃይል አባላት በተተኮሰ ጥይት እንደሆነ ነው የተገለጸው። በዕለቱ 22 ሰዎች ቀላልና ከባድ የአካል ጉዳት እንደደረሰባቸውም የኮሚሽኑ መረጃ ያመለክታል። 11ኛዋ ሟች ደግሞ ሴት ስትሆን ሕይወቷ ያለፈው በማግስቱ መጋቢት 12 የመጀመሪያዎቹ ሟቾች ቀብር ከመፈጸሙ በፊት የጎሳ መሪ ምርጫ እየተካሄደ እያለ ማንነታቸው ያልተገለጸ የታጠቁ ግለሰቦች በከፈቱት ተኩስ መሆኑን ከአይንማኞች ማኞች ስለማረጋገጡም ኢሰመኮ ገልጿል። በዚሁ ጥቃት በትንሹ 11 ሰዎችም የተለያየ መጠን የአካል ጉዳት እንደደረሰባቸውም እንዲሁ። በጉዳዩ ላይ ከክልሉ መንግሥት አካል መረጃ ለማግኘት የምናደርገውን ጥረት የምንቀጥል ሲሆን ከተሳካልን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የሐሙስ ምሽት ዝግጅታችን ይቀጥላል። ወደ ተከታዩ ዘገባችን እንውሰዳችሁ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ዛሬ በሰጠው መግለጫ የመንግስት የጸጥታ ኃይሎች ኦሮሚያ ክልል ውስጥ እየወሰዱት ባለው እርምጃ በሰላማዊ ዜጎች ላይ ጥቃት እየፈጸመ ነው ሲል የኢትዮጵያ መንግስትን ወነጀለ። በአሁኑ ወቅትም በክልሉ ጦርነት እየተካሄደ ነው ብሏል። ፓርቲው በሰጠው መግለጫ ላይ በመንግስት በኩል እስካሁን የተባለ ነገር የለም፣ እኛም ሞክረን ሙከራችን አልተሳካም። ሆኖም በቅርሙ በመንግስት ላይ የሚቀርበውን ተመሳሳይ ክሶች በተመለከተ ከአሜሪካ ድምጽ የተጠየቁት የኮሚኒኬሽን ሚኒስትር የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በሰጡት መግለጫ መንግስት እርምጃ እየወሰደ ያለው በሸኔ ካምፖችና የሸኔ ታጣቂዎች ባሉበት አካባቢ ላይ ነው ማለታቸው ይታወሳል። ጸሐይ ዳምጠው የዛሬውን የኦፌኮ መግለጫ ተከታትለዋለች፣ አጠር ያለ ዘገባ አድርሳናለች። በኦሮሚያ ክልል በጥቂት ወራት ውስጥ 297 ሰላማዊ ሰዎች ስለመገደላቸው መረጃ እንዳለው ጠቅሰው ዛሬ መግለጫ የሰጠው የኦሮሞ ፌዴራሊስት ኮንግረስ ኦፍኮ ከ500 ሺ በላይ መፈናቀላቸውን ትምህርት መቋረጡንና የጤና ተቋማት ከስራ ውጭ መሆናቸውን በመግለጽ ለድርጊቱ የኢትዮጵያ መንግስትን ተጠያቂ አድርጓል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉድና አሁን እየታየ ያለው የሰላም እጦት ሀገሪቷን ወደማይገባ ድቀት እየከተተ ነው ሲሉ አብራርተዋል። የኦሮሞ ህዝብ መሰረታዊ ጥያቄ ራስን በራስ የማስተዳደር ጥያቄ፣ በሰላም የመኖር ጥያቄ፣ ሀብቱን በፈለገበት መንገድ የመቆጣጠር ጥያቄ ጥያቄዎች አልተመለሱ ነፃና ፍትሃዊ ምርጫ በኦሮሚያ ምድር አልተካሄደ ስለዚህ እነዚህ እነዚህ ሳይመለሱ ሸኔ የሚባል የሆነ ነገር ለጥፎ እየተካሄደ ያለው በተለይ በሲቪሉ ህዝብ ላይ አዳበር ጋር የሚባለው ከዚህ ጀምራል ወደ 67 ኪሎ ሜትር ላይ ጀምሮ እስከ ደምቢዶሎ ድረስ እዚህ ደግሞ አብዛኛ ኦሮሚያን በተለይ ወደ ጉጂና ቦረና ሄደ ብዙ አካባቢዎች ሰላማዊ ዜጎች እና በአገዳዚ ወለንጪቲ ላይ ወደ መቶ 50 ኪሎ ሜትር ላይ እንዴት በመንግስት ኃይሎች እነሱም አምኗል እንዴት እንዳለቁ እንዳለ እነዚህ ነገሮች ለነገያችንም ለተነጉዳችንም አብሮ ለመኖሪም ሆነ በአጠቃላይ ለኦሮሞ ህዝብ የመብት ጥያቄ የመብት ትግል መልስ አይደሉም። ስለዚህ ከነዚህ ጋር ተጠራድሮ ጥያቄው መመለሱ ይመረጣል፣ ይሻላል። የተረጋጋች ኢትዮጵያ፣ ሰላማዊ የሆነች ኢትዮጵያ ሁላችንም በእኩልነት ላይ በተመሰረተ መንገድ የምታስተናግድ ዲሞክራቲክ ኢትዮጵያ እንድትፈጠር ፓርቲው በሰጠው መግለጫ ላይ በመንግስት በኩል እስካሁን የተባለ ነገር የለም። ሆኖም በቅርቡ በመንግስት ላይ የሚቀርበውን ክስ በተመለከተ ከአሜሪካ ድምጽ የተጠየቁት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በሰጡት ምላሽ መንግስት እርምጃ እየወሰደ ያለው በሸኔ ካምፖች እና የሸኔ ታጣቂዎች ባሉበት አካባቢ ላይ ነው ማለታቸው ይታወሳል። ፕሮፌሰር መረራ በሰሜን ኢትዮጵያ ውስጥ ለአንድ አመት ከስምንት ወር በላይ በተካሄደው ጦርነት ከአንድ መቶ ሺህ በላይ ህይወት ጠፍቷል፣ ሚሊዮኖች ከቀያቸው ተፈናቅለዋል፣ እንዲሁም በመቶ ቢሊዮን ብር የሚገመት የሀገሪቱ ሀብት ወድሟል። እናም አሁን ሁሉም አካላት ጠመንጃን አስቀምጠው ወደ ሰላም ማምራት አለባቸው ሲሉ ጥሪ አቅርበዋል። ዋና ጉዳይ ይህ ሀገር መሰረታዊ በሆነ መንገድ እጅግ በጣም አደገኛ የሆነ የፖለቲካ አጣብቂኝ ውስጥ ገብታለች። ይህንን መንግስትም ባለስልጣኖች ባሉበት እንናገራለን። የባካችሁን የአጥፍቶ መጥፋት ፖለቲካ አቁሙና ከመገዳደር ፖለቲካ ወደ መደራደር ፖለቲካ ነው እንጂ። የኢትዮጵያ ችግር መሰረታዊ ችግሩ ከአንድ ፓርቲ ቁመና ከአንድ ፓርቲ ሸክም ከአንድ ፓርቲ እውቀት ከአንድ ፓርቲ ብዙ ነገሮች በላይ ሆነ። አሁን ባለው ነባራዊ ሁኔታ ሀገሪቷ ወደ መበተን እያመራች ነው ያሉት ፕሮፌሰር መረራ መንግስት ሰላም ለማስፈን ትኩረት መስጠት አለበት ሲሉ አሳስበዋል። የኦሮሞ ፌዴራሊስት ኮንግረስ ዛሬ በወቅታዊ ጉዳይ ላይ የሰጠውን መግለጫ አስመልክተው ከኦሮሚያ ክልል እና ከፌዴራል መንግስት አመራሮች እንዲሁም ከኢትዮጵያ ሰብዓዊ መብቶች ኮሚሽን መልስ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። በቀጣይ መልስ ካገኘን በሌላ ዘገባ ይዘን እንቀርባለን። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። ወደ ተከታዩ ዘገባችን እንውሰዳችሁ። ቤቶችን ከተቃጥሎ ንብረታችን ሜዳ ላይ ወድሞ ከተጣልም በኋላ አንድ ወር ቢሆነንም የጠየቀን አካል ግን የለም ሲሉ በደቡብ ክልል በኦሞ ዞን ከአሪ ወረዳ የተፈናቀሉ ዜጎች ምሬታቸውን ለአሜሪካ ድምጽ ገለጹ። በወቅቱ በወንጀል ድርጊት ተሳትፈዋል የተባሉ በ ሺዎች የሚቆጠሩ ወጣቶች በቁጥጥር ስር መዋላቸውን እና አሁንም ደግሞ ተጨማሪ ስጋት እንዳለባቸው ተፈናቃዮቹ ለአሜሪካ ድምጽ ተናግረዋል። የዞኑ የግብርና መምሪያ ኃላፊ አቶ ባንቄ ኮሚ የተፈናቀሉ ዜጎችን መልሶ ለማቋቋም ሰባ ሁለት ሚሊዮን ብር ለመሰብሰብ ታቅዶ እየተሰራ መሆኑንም ተናግረዋል። ዮናታን ዘብዲዎስ ነው ዘገባውን ያጠናቀረው፣ እንደሚከተለው ያቀርበዋል ካለፈው መጋቢት 25 2014 ዓ ም እስከሚያዝያ ወር የመጀመሪያዎቹ ቀናት በደቡብ ኦሞ ዞን ደቡብ አሪ ወረዳ ማንነትን የለየ በተባለ ጥቃት ከተጎዱ ሲቪሎች ውስጥ አንዱ መሆናቸውን የተናገሩት የቶልተ ከተማ ነዋሪ አቶ አራጋው ሰይድ የጠየቀን አካል የለም ስሉ ምሬታቸውን ተናግሯል። መልሶ ማቋቋም የተባለውም ፖለቲካዊ ይዘት ያለው እንጂ የተፈናቃዮችን ችግር ፈቺ አይደለም። አቤት የምንልበትንም አጠናል ብለዋል። ችግሩ ተዘርዝሮ የሚያልቅ ነገር አይደለም። ዞሮ ዞሮ ግን ከዛ ወደዚህ አሁን መንግስት ምንም ነገር ነገሮችን የማለሳለስ ስራ የሰራው አንድም የሰራ ነገር የለም። ህዝቡ ያለው ሜዳ ላይ ነው። እስካሁን ድረስ ዝናብ ይፈራረቅበታል ባህል ይፈራረቅበታል። በዛ ላይ ተጨናንቆ ነው ያለው። ለአንድ ክፍል ውስጥ አምሳ ስልሳ ሰው ነው ያለው። የሆነ ትምህርት ቤት ተብሎ ትምህርት ቤት እንትኖች ነው የተጠለለው ጤናውን ማስጊ ነው። ከዛም ቀጥሎ ደግሞ ወደፊት ምን አይነት ህሳቤ እንድታተበለት በመንግስት ደረጃ ምንም የሚያውቀው ነገር የለ። አሁን በመተራመስ ላይ ነው ያለ አቤትም የምንልበት አራጭ አጠናነኝ ይህል እርዳታ ከዞኑ ህዝብ እየደረሳቸው እንደሆነ የተናገሩት አቶ አራጋው አሁንም የደህንነት ስጋት እንዳለባቸውም ገልጧል። ሰላሙን በትክክል አስጠብቆ ህዝቡን ወደ ቦታው መልሶ ማቋቋም አለበት ብለን ነው እኛ እየጮህን ያለ ነው። ግን የተደረገ ነገር የለም። ከወር በላይ ሆኖላለ። አሁን አሁን ገና ዝም ብሎ ቦታውን በዶዘር እንደለድላለ ብሎ የአንድ ሰው ነው የሆነ ቤት ቦታ እንደደለደለ አድርጎ ይኸው ሰላም ወርደዋል የተለያዩ ነገር ብሎ እንደገና በሚዲያ የማሰራጨት ነገር ይሄ የፖለቲካ ስራ ነው እየተሰራብን ያለ። ከወረዳው ጋዘር ቀበሌ መፈናቀላቸውና የስራ ቦታና መኖሪያ ቤታቸው መቃጠሉን የምናገሩት የጋዘር ቀበሌ ነዋሪ አዲስ አለማየሁ የሚኖሩት በአስቸጋሪ ሁኔታ ውስጥ መሆኑን ተናግሯል። መጀመሪያ ከተጠለልኩበት በጂንካ ከተማ ከሚገኘው ቤተ ክርስቲያን ወደ ጋዘር ቀበሌ ተመልሼ ትምህርት ቤት ከተጠለልኩ በኋላ ተማሪዎች ወደ ትምህርት ቤት ይመለሳሉ ሲባል አሁን ደግሞ የወረዳው መንግስት በሚከፍልልኝ ክራይ ቤት ውስጥ እየኖርኩ ነው በማለት የሚያሳልፉትን እንግልት አስታውቀዋል። ሎ ዝም ቢሆን ድረሶ የተለያየ ነገር እርዳታ አግኝተን ወደ ስራ ብንመለስ ነው የሚሻለው እንጂ አሁን መቀመጡ እኮ ለእኛ ከባድ ነው። ቀመትቃል እርዳታ ነው። ከቶልታ ከተማ ተፈናቅዬ ለስምንት ዓመታት ባስተማርኩበት ትምህርት ቤት ተጠልየ ያለው የሚሉት መምህር በላቸው ነጋሽ ከቤተሰቦቻቸው ጋር ለችግር መጋለጣቸውን ተናግሯል። ሌላ ጥቃት ይደርስብናል ብለን ስጋት ውስጥ ነን ያለ ነው ብለዋል። መቶ ሰማንያ አካባቢ ቤት ወድሟል። አጠቃላይ እዚህ እኛ የሃይስኩል ነው ያለ ነው ወደ ጂንካ ትንሽ ዘመድ ያለው እና ትንሽ ደግሞ ሲዘርፉ የተረፋቸው ጥሪቱ ከዚህ በፊትም ዳጎስ ያለው ያላቸው እነዚያ እነዚያ ወደ ጂንካ ቤት ፊት ያላቸው እነዚያ የተሰነ አካላቶች ሄደዋል። አጠቃላይ ሰባ አምስት በመቶ እዚህ ቶልታ ይነ ማስተምርበት ሃይስኩል ነው ተጠልለን ያለ ነው በመንግስት ተደረገልን ይህ ነው የሚባል ድጋፍ የለም ብለዋል። ያየንም ሰው የለም ማለት ይቻላል። የዞኑ የእርሻና ተፈጥሮ ሀብት መምሪ ኃላፊ አቶ ባንቀ ኩሜ የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ እንቅስቃሴ የተደረገ መሆኑ ተናግሯል። ምግብ ነክና ምግብ ነክ ያልሆኑ ድጋፍ እየቀረበ ነው ስሉ በተፈናቀሉ ዜጎች የሚቀርበውን ወቀሳ አጣጥለዋል። ከዞኑ ውጭም እስከ ውጭ ሀገር ድረስ የተለያዩ ተቋማትን ጨምሮ ድጋፎችን እያደረገ አንድ ወር አስራ አምስት ቀን የሚበቃ ተሰጥቶ እስካሁን በዛ ደረጃ ነው ያለው። አቶ ባንቀ መልሶ ለማቋቋም ሰባ ሁለት ሚሊዮን ብር ለመሰብሰብ ታቅዶ እየተሰራ እንደሆነና እስከ ሰነ ድረስ የወደሙ ቤቶችን መልሰው ገንብተው ወደ ቤታቸውና ቀያቸው ለመመለስ ጥረት የተደረገ ነው ብሏል። ከዞኑ ማይከል ጀምሮ እስከ ወረዳ፣ እስከ ቀበሌ፣ ከዛ አልፎ ደግሞ እንደ አገርም ከዛም አልፎ በውጭ ያሉ ዲያስፖራዎችን ጭምር የሚሳተፍበት አካውንት ተጠፍቶ የሀብት ማሰባሰብ ስራው እየተሰራ ነው ያለው የዞኑ የሰላምና የጸጥታ መምሪያ ኃላፊ አቶ ደግሞ በዛቢ በበኩላቸው የፀጥታ ችግር ተፈጥሮባቸው የነበሩባቸው የደቡብ አሪ ወረዳ ቀበሌያት ወደ ቀድሞ ሰላማቸው መመለሳቸውን ገልጧል። በወንጀሉ የተጠረጠሩ ከ1400 በላይ ሰዎች በወቅቱ መታሰራቸውን ያስታውሱት አቶ ደሞ ምርምራ የተደረገባቸው እንደነም ተናግሯል። በወንጀሉ ከፍተኛ ተሳትፎ የነበራቸውን የማጣራት ስራ ተሰርቶ መሪ ሚና የተጫወቱትን በመለየት ክስ ለመመስረት በሂደት ላይ እንደሚገኝም ገልጠዋል። በዋናነት ግንባር ቀደም ሆኖ ድርጅቱን የመሩ አካላት የሚጠየቁበትን ሁኔታ ይዘን እየሰረ ነው። የተፈናቀሉ ዜጎች የሚያቀርቡትን የደህንነት ስጋት በተመለከተ የተጠየቁት አቶ ደግሞ ጥቃት የሚያደርስ አካል አይኖርም ብሏል። አሁን ባለው ሁኔታ በዚህ ደረጃ ጥቃት የሚያደርስ አካል አለ ወይ ብለሌ ስንገመግም ብዙም የለም። በደቡብ ክልል ደቡብ ኦሞ ዞን ከመጋቢት 25 እስከ ሚያዝያ 1 2014 ዓ ም የጸጥታ ችግር ተፈጥሮ የነበረው ከወረዳ ወደ ዞን አወቃቀር ለማደግ ከሚያቀርበው ጥያቄ ጋር የተያያዘ ሲሆን በተፈጸመው ጥቃት ከፍተኛ ንብረት መውደሙን ከ1000 1 በላይ ዜጎች መፈናቀላቸውን ከ151 በላይ ቤቶች መቃጠላቸውንና በወንጀሉ የተጠረጠሩ ከ1000 በላይ ግለሰቦች መታሰራቸውን ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ወደ ተከታዩ የመጽሔት ዘገባችን እንውሰዳችሁ። ጦርነት ወደ ደቆሳትና የተባበሩት መንግስታት ድርጅት የተወሰነው ክፍሏ ወደ ከፍተኛ ረሃብ ውስጥ እየገባ ነው ወደሚሏት የትግራይ ክልል በወራት ጊዜ ውስጥ የገባው እርዳታ ጥቂትና አዝጋሚ መሆኑ ተገልጿል። እጅግ በጠናው ረሃብ ሳቢያ ለመሰደድ ከተገደዱ የትግራይ ተወላጆች ውስጥ አንዳንዶቹ ቤተሰቦቻቸውን ጥለው ለመሄድ እስከ መገደድ መድረሳቸውን ይናገራሉ። የቪዮኤ ዘጋቢ ሄንሪ ዊልኪንስ ተከታዩን ዘገባ ከኢትዮጵያ ሰቆጣ ልኮልናል። ደረጀ ደስታ እንደሚከተለው ያቀርበዋል። ሰቆጣ ጦርነትና ረሃብን በመሸሽ ከትግራይ የተፈናቀሉ የብዙ ሺህ ሰዎች መኖሪያ ናት። ሁልጊዜ ጧት ጧት በከተማው ወደሚገኙ መንግስታዊ ወዳልሆኑ የእርዳታ መስጫ ጣቢያዎች በመቶዎች የሚቆጠሩ ተፈናቃዮች ይሰበሰባሉ። አንዳንድ ጊዜ የሚሰጣቸው ምግብ ይኖራል። ብዙ ጊዜ ግን አይኖርም። አስር ኪሎ ሜትር ርቀት ላይ የምትገኘው ትግራይ ለዓመት ያህል ለሰብአዊ እርዳታ ዝግ ሆና ትገኛለች። ወደ ክልሉ ስላልደረሰው እርዳታ የኢትዮጵያ መንግስትና የትግራይ አማጽያን እርስ በርሳቸው ይወነጃጀላሉ። ቢያንስ 1900 ህፃናት ከወዲሁ በረሃብ ሞተዋል የሚሉት የረድኤት ድርጅቶችና የክልሉ ጤና ባለስልጣናት ትግራይ ውስጥ ወደ ሰባት መቶ ሺህ የሚጠጉት ሰዎች ወደ ከፍተኛ ረሃብ በተጠጋ ሁኔታ ውስጥ እንደሚኖሩ ይናገራሉ። ካሳሁን ባዬ የስድስት ልጆች አባት ሲሆኑ ቤተሰባቸውን ትተው ሰሞኑን ከትግራይ ሰቆጣ ገብተዋል። እንዲህ ይላሉ አቶ ካሳሁን። እዚያው እዚያው አለው። አዎ ምሽት ወልደለች እዚያው ነው የቀረች እንጂ ምን ምን እዚያው የለኝም። እዚያው ምን ምን ምላት የለም የለኝም። ከእዚያ እርጉዝ ወልደለች ትመጣለች። ሰው አይተቀርም። ያው ወደዚህ ትመጣለች። አስተጋዘመ ያው እዚያው ይሞታል። ከቆየም ከቆየ ያው ምንም ምን በክፋት ነው የመጣው እንጂ ሌላ ምንም። መንግስት ጋዜጠኞችን ወደ ትግራይ እንዳይገቡ በማገዱና የቴሌኮሙኒኬሽን አገልግሎትም ዝግ እንዲሆን በማድረጉ ስለ ቀውሱ የተሟላ መረጃ ለማግኘት አስቸጋሪ ነው። ይሁን እንጂ ቪኦኤ ሰሞኑን ወደ ሰቆጣ በመሄድ በዚያ የሚገኙ ተፈናቃዮችን ለማነጋገር ችለዋል። ካሳ ተጋሩ የአማራ ብሔር ተወላጅ ናቸው። የትግራይ ተወላጅ የሆኑት ባለቤታቸው ከሳቸውና ከልጆቻቸው ጋር አብረዋቸው አለመምጣታቸውን ተናግረዋል። እንዲህ ብለዋል። ካሳ እና አይምሯ ደግሞ ብዙም እንትን ስለሆነ እዛ ደንበር ስለሆነ ቋንቋ ራሱ አትስልም እንትን አማርኛ፣ ትግኛ እና ሁልጊዜ እንደው መቼ ነው ሰላም የሆነው እንደው አባቴ እንዳገኘውን ይሆን ምናምን ብላ ትላለ ትልቂት እነ ማ አቅቱ የመብት ተሟጋች ቡድኖች የአማራ ክልልን ጨምሮ በትግራይ ተወላጆች ላይ የሚደረገው ብሔር ተኮር ግድያ መኖሩን ሲያስጠነቅቁ ቆይተዋል። ስለዚህ ሰዎች ከትግራይ አምልጠው የሚወጡበትን የሰብአዊነት ኮሪደር መፍጠሩ ቀውሱን በማርገብ ይረዳል ይላሉ። ሳራ ዲርዶፍ ሚለር መሰረቱን ዋሽንግተን ያደረገው መንግሥታዊ ያልሆነ የፊጂ ኢንተርናሽናል ድርጅት ፌሎ ናቸው። እንዲህ ብለዋል። በትክክል ከዚያ ለቀ መውጣት የሚፈልጉ ሰላማዊ ሰዎች የሚወጡባቸው ተጨማሪ መንገዶች ያስፈልጋቸዋል። ይህ በዓለም አቀፍ ሕግ መሰረታዊ መርህ ነው። እጅግ መሰረታዊ የሆነ የስደተኝነት ሀሁ ነው። ዝናሽ ወርቁ በሰቆጣ የእርዳታ ሰራተኛ ናቸው። ተፈናቅሎ ከየትም ይምጣ ከየትም ተፈናቅሎ ይምጣ ሰው በሰውነቱ ደረጃ ማግኘት ያለበትን ድጋፍ ማግኘት አለበት። በቃ ይሄ ነው የሰው መገለጫው። ስንፈጠር ጀምሮ ይሄ ስለሆነ የኛ ወደዚህ የመጣ ነው አላማ ስለዚህ ነገ የተወሰኑ ባለስልጣኖች ሆኖች ወይም ሁለት የፖለቲካ ድርጅቶች ባለመስማማታቸው የሰው ህዝብ የሰው ህይወት ማለፍ የለበትም። በተለይ በምግብ እጥረት፣ በሌላም በኩል ተስፋ መቁረጥ አሁንም ሰዎችን ወደ ሰቆጣ ተፈናቅለው እንዲመጡ እያደረጋቸው ነው። ከነዚህ አንዱ የሆኑት ቀነው አስፋው እንዲህ ይላሉ። ብዬ መንገድ መንገድ እያዋልኩኝ እያደርኩኝ አራት ቀንና አራት ሌሊት ሲጓዙ ነው የመጣሁ በረሃብ አጥም ረሃብ ያስፈራል። እሞታለሁ ብዬ እያወቅኩኝ ነው ይመጣል መንገድ ለመንገድ እየሄድኩኝ ልሞት ብዬ እርግጥ መጥቸዋለሁ። እና ሰራዊቱንም አልጠየቀኝም፣ ደርጎጭ እያልኩኝ ዝም ብሎ ይሄድ ብሎ ሰደድ ብኝ፣ ምን ላድርግ። ብዙዎቹ ሰዎች ትግራይን ለቀው ከመውጣታቸው በፊት ትግራይ ውስጥ አዋቂና ህፃናት ሰዎች በረሃብ ሲሞቱ መመልከታቸውን ተናግረዋል። ወደ ተከታዩ ዝግጅታችን ነው የምናልፈው። በዩናይትድ ስቴትስ የሚያቆየን ይሆናል። ተከታዩ ዘገባ በዩናይትድ ስቴትስ የዲሞክራቲክ ፓርቲ ህግ አውጪዎች ጽንስ የማቋረጥ መብትን ህጋዊ ለማድረግ የሚያስፈልገውን እርምጃ ረቡዕ ዕለት ማሳለፍ ሳይችሉ ቀርተዋል። ምርጫው ያስፈለገው ከሃምሳ አመት በፊት የሮ ና ወድ በመባል የሚታወቀው የፍርድ ሂደት ሴት ልጅ ያለ መንግስት ክልከላ ጽንስ ማቋረጥ እንድትችል ከተወሰነ ወዲህ ጠቅላይ ፍርድ ቤት ውሳኔውን ለመገልበጥ መዘጋጀቱን የሚያሳዩ ምልክቶች በመታየቱ ነው። የአሜሪካ ድምጿ ዘጋቢ ካትሪን ጂፕሰን ያጠናቀረችው ዘገባ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች። የሀገሪቱ ከፍተኛው ፍርድ ቤት በዚህ ሳምንት ዙሪያውን ማጠር ጀምሯል። ለዚህ ምክንያቱ ደግሞ በሮ እና ዌድ መካከል በነበረ የክስ ሂደት የተሰጠ የፍርድ ውሳኔን ተከትሎ ጽንስ ማቋረጥ ህገ መንግስታዊ መብት እንዲሆን የተላለፈውን ውሳኔ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ለመገልበጥ መዘጋጀቱን የሚያሳይ የእቅድ ሀሳብ ሾልኮ መውጣቱን ተከትሎ በፍርድ ቤቱ ዙሪያ ተቃውሟቸውን የሚያሰሙ ሰዎች ቁጥር እያደገ በመምጣቱ ነው። ፅንስ ማቋረጥ ህገ መንግስታዊ መብት ሆኖ እንዲቀጥል እፈልጋለሁ። የጤና አገልግሎት አካል ነው። መንግስት በግለሰቦችና በሐኪሞቻቸው መካከል ጣልቃ መግባት አለበት ብዬ አላስብም። የሐሳቡ እቅድ ይፋ ከተደረገ ወዲህ ለፅንስ ማቋረጥ መብት የሚሰጠው የህዝብ ድጋፍ በተወሰነ መልኩ ጭማሪ አሳይቷል። ከግማሽ በላይ የሚሆኑ ወይም 53 ከመቶ አሜሪካውያን ሮው እና ዌድ ውሳኔ በመባል የሚታወቀውን ፅንስ የማቋረጥ መብት እንዲገለበጥ አይፈልጉም። በመላ ሀገሪቱ ግን በርካታ ሰዎች ፍርድ ቤቱ ሊያግድ ነው የተባለውን እርምጃ በደስታ ተቀብለውታል። የበለጠ ህጻናት እንዲተርፉ ያደርጋል ብዬ ተስፋ አድርጋለሁ። ያንን ነው የምፈልገው። ሙሉ ለሙሉ ህገ ወጥ ሲደረግ ማየት ነው የምፈልገው። በሮውና ወይድ መካከል ተደርጎ የነበረው ክርክር ከተቀለበሰ ጽንስ ማቋረጥ በቀጥታ በ13 የአሜሪካ ክፍለ ግዛቶች ህገ ወጥ ይሆናል። በሌሎች 19 ክፍለ ግዛቶችም ህገወጥ ለመሆን ጊዜ አይፈጅበትም። ይህን ለመከላከል ታዲያ ዲሞክራት ሴናተሮች ጽንስ የማቋረጥ መብትን በፌዴራል ደረጃ ማስጠበቅ የሚችል እርምጃ ለመውሰድ ረቡዕ ዕለት ድምፅ ለመስጠት ሞክረዋል። ዛሬ የምንሰጠው ድምፅ በመጪዎቹ አስርት ዓመታት ውስጥ ከምንወስዳቸው ሁሉ የበለጠ ተጽዕኖ ይኖረዋል። ምክንያቱም ከአምሳ ዓመታት በኋላ ለመጀመሪያ ጊዜ የጠቅላይ ፍርድ ቤት አብላጫው ወግ አጥባቂና አብዛኛው ጽንፈኛ ሴቶች በራሳቸው ሰውነት ላይ ነፃነት እንዳይኖራቸው ሊያውጁ ጫፍ ላይ ይገኛሉ። በፍርድ ቤቱ የእስካሁን ታሪክ ትልቁ ወደኋላ የሚወስድ እርምጃ ነው። ሆኖም ዲሞክራቶች በሴኔት ውስጥ ያላቸው የበላይነት እጅግ የጠበበ በመሆኑ የሪፐብሊካኖችን ተቃውሞ ማሸነፍና ውሳኔውን ማሳለፍ የሚችል በቂ ድምፅ ማግኘት አልቻሉም። ዴሞክራት የሥራ አጋሮቻችን በዘጠኝ ወር ጊዜ ውስጥ ሕፃኑ እስኪወለድ ድረስ በተፈለገ ጊዜ ጽንስ ማቋረጥ እንዲቻል ድምፅ መስጠት ይፈልጋሉ። ይህ የከሸፈ ድምፅ የራሳቸውን ጽንፈኝነት ያሳያል። በዚህ ዓመት በዩናይትድ ስቴትስ በሚደረገው የመካከለኛው አጋማሽ ምርጫ ሪፐብሊካኖች ሴኔቱን መቆጣጠር ከቻሉ ማኮኔል ጽንስ ማቋረጥ በፌዴራል ደረጃ እንዲታገድ እንደሚያደርጉ ቃል ገብተዋል። ይህ በእንዲህ እንዳለ ዋይት ሀውስ የሮው ና ዌድ ውሳኔ የሚቀለበስ ከሆነ በሀገሪቱ የወሊድ መከላከያ እንደ ልብ ላይገኝ እንደሚችል ና ጽንስ ማቋረጥም እንደ ነፍስ ማጥፋት እንደሚቆጠር አስጠንቅቋል። ከባድ የሆነ አደጋ ውስጥ ያለን ይመስለኛል። ሰምታችኋል ሚች ማኮነል እና ሌሎች በምክር ቤቱ ያሉ ሪፐብሊካኖች የሴቶችን የመምረጥ መብት በሀገር ደረጃ ስለማገድ እየተነጋገሩ እንደሆነ እየሰማችሁ ነው። ዩናይትድ ስቴትስ በአሁኑ ወቅት በዓለም ዙሪያ ሀያ ሳምንት ያለፈው ጽንስ በፈቃደኝነት ማቋረጥን ከሚፈቅዱ ሰባት ሀገሮች መካከል አንዷ ናት። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት የአሜሪካ ድምጽ የአማርኛ ቋንቋ አገልግሎት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን አዳምጣችሁ በፕሮግራማችን ላይ አስተያየትና ጥያቄዎች ሲኖሯችሁ እንዴት ታገኙናላችሁ?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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን አልያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። በነገራችን ላይ አድማጮች የዋትሳፕ ቁጥራችን ለ ቀጥታ መደወያ ሳይሆን መልእክቶቻችሁን በድምፅና በጽሁፍ ማድረሻ መሆኑን ለማሳሰብ እንወዳለን። ዛሬ ሐሙስ ነው። ተከታዩ መሰናዷችን ሳይንስና ቴክኖሎጂ ነው። የኢትዮጵያ ሴቶች የጤና ፈተና ከሆኑባቸው ጉዳዮች መካከል የጡትና የማህፀን ጫፍ ካንሰር በሽታዎች ተጠቃሽ ናቸው። በበሽታዎቹ ዙሪያ ያለው የግንዛቤ እጥረት ሴቶች በግላቸው ምልክቶችን ተመልክተው መፍትሄ እንዳያፈላልጉም ከልክሏቸዋል። ለዚህ ችግር መላ ለማበጀት በበኩላቸው ከሚንቀሳቀሱ ወጣቶች መካከል ዶክተር ቤተል ሳምሶን አንዷ ናት። እቴጌ የተሰኘ መተግበሪያ ከአጋሮቿ ጋር በማዘጋጀት ተጠቃሚዎች የመጀመሪያ ደረጃ የበሽታ ምልክቶቹን እንዲያውቁ አስችላለች የአገልግሎቱን አጀማመርና ተያያዥ ሀሳቦችን በተመለከተ ለአሜሪካ ድምጽ ሀሳቧን አጋርታለች አብታሙ ስዩም ነው ያነጋግራት እኛ መጀመሪያ ስንጀምር የስስተኛ ወይም የረት ተማሪ ነበር እና የሆነ ፕሮጀክት ጀምረን ነበር ይሄ ደብሊን ፓርክ የሚባል ና እየሄደን እናስተምር ነበር ስለ ጭካተ ና ስለማጸዳ ይህ በደንብ በአማርኛ የተጻፈ ወይም ደግሞ ሰቡ ለመረዳት የሚችል ማቴሪያል በደንብ አላገኘንም ነበር ስለዛ ለምን አንሰራም ብለን ግን ይህን አፕሊኬሽን ሰራ ነው ስንሰራው፣ እንደ ክላስ አሳይመንት እንደ ኖርማል ሆምወርክ ነገር ብላ ዛ ነገር ነበር የጀመር ነው። ከዛ ግን አንዴ ሎንች ከተደረገ በኋላ ብዙ ሚዲያ ካቨሬጅ አገኘ ና ከዛም በኋላ ብዙ ፕሮጀክቶችን እንድንሰራ አገዛን ና ረዳን። ይሄ መተግበሪያ በምን መልኩ ነው አገልግሎት የሚሰጠው? ለሴቶች የጡት ካንሰርን በተመለከተ አስፈላጊ እውቀቶቹን እንዲያገኙ በምን መልኩ ነው የሚያግዛቸው? ምንድነው እኛ ሀገር ውስጥ ያየነው ችግር ሰው አልትራሳውንድ የማሞግራፍን ቅድመ ምርመራ የምንጠቀመው እሱ ነው። ግን ይዘን በራሳችን ቼክ ስናደርግ እኛ ኖት እናደርጋለን። እኛ ምንድን ያሰብ ነው ሰው የጡት ካንሰርን እንዲያውቀው ጡት ካንሰር ቅድመ ምርመራ እንዳለው ነው በጣም አስጊ ደረጃ ከሳይደርስ ምርመራና ሕክምና ተደርጎ የመዳን ሁኔታም እንዳለ ለማሳየት ነው፣ በራስ እንዴት ማየት እንደሚቻል፣ ከዛ ደግሞ ግን በራስ ማየት ብቻ በቂ እንዳልሆነና አልትራሳውንድና ማሞግራም በእድሜ ተወስኖ እንዴት እንደሚሰራ አድርገን እንደዛ ነው ለመስራት የታሰበው በቴጌን ማለት ነው። ቴጌን እንደዛ ከሰራን በኋላ ኦፖርቲኒቲ ነበረን ሳባ አሁን የሚባል አፕሊኬሽን ለመስራት እና ይሄ ሳባ ደግሞ ማለት በአማርኛም በእንግሊዝኛም ካላንደር አድርጎ ወር አበባ መቁጠሪያ ካላንደር ሲሆን ለወር አበባ ጤና ምን ንጽህና መጠበቂያ መንገዶቻችን እና ይሄ የቤተሰብ ምጣኔ ነው የአባላገር በሽታዎችንም ለወጣቶች ያስተምራል። ብዙ ጊዜ የኛ መተግበሪያዎች ያው እንቴጌ ሳባ እንደዚህ በሀገራችን ሴቶችና በሀገራችን ወጣቶች እነሱን ለማገልገል የሚሰሩ ስለሆኑ ቋንቋም በአማርኛ፣ በእንግሊዝኛ፣ ትግርኛና በኦሮምኛ የተሰራ መተግበሪያ ነው። መተግበሮቻችንን ስንቻያ በአጠገቡ የሶሻል ሚዲያን ወይም ደግሞ ማህበራዊ ሚዲያ እንጠቀማለን እና ይህንን ስንጠቀም ሰው ለአንድም ሰዓትም ለምንም ሰዓትም በኢንተርኔት ላይ በሚጠቀምበት ጊዜ የሚጠቀሙ አንዳንድ የጤና መረጃዎችን ማስጨበጫ ፖስተሮችን እንቻራና ሰው ያው በተቀመጠበት ጥሩ ኢንፎርሜሽን ይዘው እንዲሄድ እናደርጋለን። ዶክተር ቤቴል ቀደም ብለሽ የጠቀሽልኝ ሁለት አይነት አገልግሎቶች አሉ። ሌሎች ሌሎች ዘርፎች ነበሩ። ነገር ግን የጤና አገልግሎት የሚሰጡ መተግበሪያዎችን ማዘጋጀት አለብኝ እንድት ያደረገች ምክንያቱ ምንድን ነው? ለመናገር መናገር እኔ እንደ ሜዲሲን ተማሪ ወይም እንደ ሕክምና ተማሪ ብዙ ነገሮችን ለማየት ትችላለህ። እና በተለይ የጡት ካንሰር፣ የማጸንጫፍ ካንሰር ሴቶች ስታይ ማለት ኢትዮጵያ ውስጥ ከሶስት ከስምንት ታይምስ ሞር ደን ይሄ ዌስተር ወይም ደግሞ የስ ውስጥ የምትኖር ሴት ቻንስ አላት አንድ ሴት የመሞት ማለት ነው። ሌሎች ሀገሮች በሰርቫይክል ካንሰር የሚሞቱ ሰዎች የሉም፣ ሴቶች አይሞቱም በዛ ምክንያቱም አኑዋል ፓፕ ስሚር ስለሚሰራላቸው በየዓመቱ ፓፕ ስሚር ስለሚሰራላቸው ማንደቶ የግዴታ ስለሆነ ሴቶች በሰርቫይካል ካንሰር ወይም ደግሞ ማህጸን ጫፍ ካንሰር የሚሞት ሴቶች በጣም ትንሽ ናቸዋል ሰራው የስነ ተዋልዶ ክፍል ውስጥ ነው ራሱ እና ስታይ ሴቶች እንዴት ተቸግረው እንደሚመጡ በውርጃ ሲመጡ እንዴት እንደሚቸገሩ እንደገና ይሄ ብዙ ጊዜ የጤንነት ክትትል ሳያደርጉ የእርግዝና ክትትል ሳያደርጉ ሲቸገሩ ታያለ። ሌሎች ሀገሮች ተሰምቶ በማይታወቅ ይሄ ሰብአዊ ክልካንት ያካብሉ ሲሞቱ ታያለህ፣ እና በጣም ልብ ይሰብራል፣ ለመናገር ነው። አሁን እነዚያን ነገሮችን ፖለቲካል ኢሹ ሆኖ ነው የሚታዩት። ኢቨን ሲቀርቡ እንዲህ እንዲህ እንዲህ ለሴቶች እንዲህ እንዲህ መደረግ አለበት ሲባል መጀመሪያ ከጤንነት አንግል ነው ማየት ያለብት። ሴቶች ያው የማህበረሰባችን ምሰሶ ስለሆኑ አይደል? ቁጭ ብለን ስለ ጤና ማውራት እንችላለን። ያው እንደ ተማሪም እንደ ሴትም ስታየው ሁኔታው እንደ ጤና ባለሙያም ሁኔታውን ስታዩ በቃ በጣም የሚያሳዝነው ነገር እና እንደዚህ አይነት ነገሮችን ሶልቭ ከደረገ አንደኛ ኢኮኖሚክ ክሽዋችንን በጣም ሶልቭ ማድረግ እንችላለን። ያንግ ፒፕል ጋር አሁን ፎርቲ ዋን ፐርሰንት ኢትዮጵያንስ ፖፕሌሽን ብደንደበስ ብደን ሪሰርች ምንድነው ከአስራ አምስት ዓመት በታች ናቸው እና እዛ ላይ ደግሞ የፕሮዳክቲቭ ሄልት ነገሮችን በጣም ሴት የሚያደርጉ እነሱ ናቸው። ይሄ ወጣቶች ከሳ ምስ መስጠታቸው ያሉ ስለ አላደላ እንደ ተማሪ ስታየው ይህንን እንደ ጤና ባለሙያ ስታየው እንዴት እኔ ምን ማድረግ እችላለሁ ስላለሁ እና ይህን መሰረት ያለበት ነገር ነው ብይ ስለማንኛውም በጣም አመሰግናለሁ ዶክተር ቤተል ወደ ሙሉ የስራ ዘመን የምትገቢበት ሰዓትም ተቀርቧል ከዚያ በኋላ ምን አይነት እንቅስቃሴዎችን ለማድረግ አስበሻል? በጣም ጥያቄ ነው። ያ እኔ ብዙ ነገሮችን ስሰራ እንደተማሪ ተማሪ ሆኜ ነው የሰራሁት እና አሁንም ሌላም ነገሮች በደግ የማቋረጥ አይመስለኝም። እና ብዙ ጊዜ የብራስ የተነሳሽነት ስለሆነ የሰራሁት ስጨርስም ትምህርቴን አሁን ከስድስት ወር በኋላ ጋር ታደርግም ያው ጠቅላላ ሐኪም ሆኜም ለመስራት አስባለሁ። ከዛም ደግሞ ግን ፕሮጀክቶችንም በደንብ ለመስራት አስባለሁ። የትምህርት ጤና ላይ በደንብ መሳተፍ ፈልጋለሁ በተሻሉ እንደገና ደግሞ ከምናን ላይ የሚያጠቁ ነገሮች ኢቭን አመጋገብ በደንብ ሆሊስቲክ ሄልዝ ላይ መስራት እፈልጋለሁ እና እነዚህ አይነት ፕሮጀክቶችን በደንብ ለመስራት አስታዋለ። ሶሻላይዝ ማድረግ ተቻልኩኝ በጣም ደስ ይለኛል። ካልቻልኩም ግን ፐብሊክ ሄልዝ ለመማር አስቤያለሁ። እኛ ሀገር አን ኤምፕሎይመንት ኦፍ ዶክተር በጣም ፕሬቫለንት በጣም የሆነ ስለሆነ እሱንም እንዴት መፍትሄ ማግኘት እንችላለን የሚለውን ነገር ነው። አብሬ ከጓደኞች ጋር ሶልቭ ማድረግ ፈልጋለሁ እና ስጨርስ አንድ ፕሮጀክት ለሁላችንም አንድ ስራ ሊያስገኘን የሚችል ወይ ደግሞ እንዴት ነገሮችን እንዴት መቀየር እንደምንችል ምታቱ ኢትዮጵያ ውስጥ ያው የሰው ሀይል አይደለም ያጣ ነው፣ ያው ሲስተሙ መስተካከል ስላለበት ነው ና ለእኔም ለጓደኞችም እንዴት ጆብ ክሬት ማድረግ እንችላለን ሜዲካል ፊልድ ውስጥ የሚለውንም መስራት ፈልጋለሁ። እንደዛ ነስተወክ እንግዲህ ከአንድ እጅግ በጣም አመሰግናለሁ ዶክተር ቤቴል ሳምሶን። እቴጌ ስለተሰኘው የጤና ገዝ መተግበሪያ ወይንም አፕሊኬሽን ስለተነጋገርን፣ በተያያዥ ጉዳዮች ላይ ሀሳብሽን ስለሰጠሽን በእጅጉ እናመሰግናለን። የጀመርሻቸው ነገሮች ተሳክተው ብዙሀንን ሕይወት የሚለውጡ እንዲሆኑ እመኝልሻለሁ። የሐሙስ ምሽት ዝግጅቶቻችንን አጠናቀን ልንሰናበታችሁ ጥቂት ደቂቃዎች ይቀሩናል በቀሩን ጥቂት ደቂቃዎች ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በየአመቱ በሚያዝያ ወር የሚከበረው የምድር ቀን ተፈጥሮንና አካባቢያችንን ከማክበርን በላይ ነው። ለተፈጥሮና አካባቢ ጥበቃ የሚደረጉ እንቅስቃሴዎች መነቃቃት ስፍራ ይሰጣል። እንደ አውሮፓውያን የዘመን አቆጣጠር በ1970 ዓ.ም መጀመሪያው የምድር ቀን በተከበረበት ወቅት የአየርና የውሃ ጥራትን ለመጠበቅ ከምድር ለመጥፋት የተቃረቡ የእንስሳት ዝርያዎችን ለማዳንና እንዲሁም የዩናይትድ ስቴትስን የከባቢ ጥበቃ ድርጅት ለማቋቋም የወጡ ሕጎችን ስራ ላይ በመዋል ተፈጽመዋል ሲል የለቱርስ አንቀጽ በአየር ንብረት ላይ የተደቀኑ ፈተናዎችን ለመቋቋም የሚያስችሉ አዲስና ጠንካራ እርምጃዎች በሚል ያሰፈረው ጽሁፍ ይንደረደራል። ይህም የተፈጥሮ አካባቢ መራቆት የሚያስከትላቸውን ችግሮች ለመቅረፍ የተወሰዱ ተከታታይ ሁነኛ እርምጃዎች አካል እንደነበር በማስታወስ በያዝነው ዓመት በመሬት ቀንና ከዚያ ቀደም ብለው በነበሩ ሳምንታት የባይደን ሐሪስ አስተዳደር በዓለም አቀፍ ደረጃ የአየር ንብረት ቀውስን ለመቋቋም የተነደፉ አዳዲስ ፖሊሲዎችን ያካተተ ሌላ ግዙፍ እርምጃ ማስተዋውቁን አመልክቷል። ርዕሰ አንቀጹ አያይዞም ይህም በአገር ውስጥና በዓለም ዙሪያ የደን ጭፍጨፋን ለመዋጋት ለባህር እንስሳትና እጽዋት ጥበቃ የሚያገለግሉ ሁለት አዳዲስ የሕይወት ማለምለሚያ ስፍራዎችን በመፍጠር የውቅያኖሱን የተፈጥሮ ይዞታ በማረጋገጥ የአሳ ዝርያዎችን ጨርሶ እንዳይጠፉ ለማድረግ የሚወሰዱ የጥንቃቄ እርምጃዎችን በባህር ማጓጓዣው ዘርፍ የካርቦን ብክለትን የሚያስከትሉ ሁኔታዎችን መቀልበስና የፕላስቲክ ምርቶች የሚያመጡትን ብክለት ለመቋቋም እንዲሁም የባህር ዳርቻ ታዳሽ ኃይል ምንጮችን ጥቅም ላይ መዋል የሚያስችሉ ተከታታይ ውጥኖችን እና ያለንን ቁርጠኝነት ይጨምራል ብለዋል። እነኚህም ውስጥ በባይደን ሐሪስ አስተዳደር የመጀመሪያዎቹ 14 ወራት ውስጥ በተከናወኑት ረጅም ዝርዝር የያዘሉ እርምጃዎች ላይ የሚታከሉ መሆናቸውን የግላስኮው ስምምነት በመባል የሚታወቀውን በዩናይት ስቴትስ ና ቻይና የተደረሰ በ2020ዎቹ ወሳኝ አስር ዓመታት ውስጥ የአየር ንብረት ጥበቃን ለማረጋገጥ የሚወሰዱ እርምጃዎችን ማፋጠንና ለአደጋ ተጋላጭ የሆኑ አገሮች የአየር ንብረት ለውጥ የሚያደርስባቸውን ጉዳት መቋቋም የሚያስችል አቅም ለመገንባት በትብብር የሚሰራውንና እንዲሁም የአየር ንብረት ቀውሱን ለመታደግ ሳይንሱ ግድ የሚላቸው ለማሟላት መላውን ዓለም ለማነሳሳትና ለማስተባበር በሚደረገው ጥረት ከአርባ የዓለም መሪዎች ጋር በርቀት በቪዲዮ አማካኝነት የሚካሄድ የአየር ንብረት ጉባኤ የአየር ንብረት ጉባኤ መጥራት እንደሚያካትት ያስረዳል። ርዕሰ አንቀጹ በተጨማሪም ይህ የባይደን አስተዳደር የግሪን ሃውስ ጋዝ ልቀትን ለመቀነስ ዓለም ያለውን መነሳሳት በማጎልበት በአየር ንብረት ለውጥ ላይ ያተኮሩ እቅዶቻችንን የሰፊው ፖሊሲያችን አካል በማድረግ ለውጡን ለመቋቋም ለሚያግዙ ስራዎች የምናውለውን መዋለ ንዋይ በከፍተኛ መጠን በማሳደግ ቀውሱን መዋጋት ቅድሚያ የሚሰጠው የውጭ ፖሊሲ አድርጓል። ዩናይትድ ስቴትስ ለተጫወተችው የመሪነት ቁልፍ ሚና ምስጋና የደረሰው እና ሲኦፒ 26 በመባል በሚታወቀው የግላስኮ ስምምነት ዓለም የከባቢ አየር ግለት መጠን ከአንድ ነጥብ አምስት ዲግሪ ሴልሽየስ በላይ እንዳይጨምር ለማድረግ ከተያዘው ገደብ ለመድረስ ተቃርባለች ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዓመቱን የምድር ቀን አስታከው የተናገሩትን አስታውሰዋል። ኔት ዚሮ ኢኮኖሚ በመባል የሚታወቀውንና ወደ ከባቢ አየር የሚለቀቀውና ከከባቢ አየር የሚገፈው የበካይ ጋስ መጠን እኩል እንዲሆን እንዲሁም ተጨማሪ ብክለት እንዳይኖሩ የሚያስችል የምጣኔ ሀብት አቅጣጫ ለመከተል እንደ አውሮፓውያን የዘመን አቆጣጠር ለ2050 በተያዘው የፓሪሱ ስምምነት መሰረት ዩናይትድ ስቴትስ የነደፈችውን የረዥም ጊዜ እቅድ ይፋ አድርገናል። ከአውሮፓ ሕብረት ጋር በመሆን የዓለማችንን የአየር ግለት መጨመር ለመገደብ ከአጭር ጊዜ ግብ አንጻር እንደ ብቸኛና እጅግ ውጤታማ እቅድ ተደርጎ የሚታየውን የከባቢ አየር በካይ የሚቴን ጋዝ ልቀት ለመቀነስ በሚደረገው ትግል የሚሳተፉ ከአንድ መቶ በላይ አገሮች አስተባብረናል ሲሉ በገለጣቸው የቀጠሉት ብሊንከን ያለፈውን ዓመት መለስ ብለን ስናስተውል ጤናማ ፕላኔት ጠብቆ ለማቆየት በዓለም አቀፍ ደረጃ በገባነው የቁርጠኝነት ቃል መሰረት አንዳች ግስጋሴ እንደተዘገበበት ዓለም ለማሰብ ችለናል ያሉትን ጠቅሶ የዕለቱ ርዕስ አንቀጽ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ዝግጅቶቻችን ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በነገው ምሽት እንገናኛለን። ለዛሬ ሰላም፣ በደህና ደሩ።